ኤርትራውያኑ ጭምብል አላጠለቁም። በአደባባይና በሀገር ውስጥና በውጭ ጋዜጠኞች ፊት በቁጣ አቶ ኢሳይያስ ይወገዱም፣ በኤርትራ የሚካሄደው የሰብአዊ መብት ጥሰት ይቁም፣ የአውሮፓ ህብረት አምባገነኑን የአቶ ኢሳይያስ መንግስት መርዳቱን እናወግዛለን የዓለም ማህበረሰብ በአቶ ኢሳያስ ላይ ጠበቅ ያለ እርምጃ ይውሰድ ሲሉ ተደምጧል። ከሰላማዊ ሰልፉ ተሳታፊዎች በርከት ያሉትን አነጋግረናል። ካለን ጊዜ አንጻር የተወሰኑትን እናስደምጣችው ስሜ ካሳ ደጎ ባላለሁ ከጀርመን ተነስቼ ነው እዚህ ለትግል የመጣሁት ህገ መንግስት የሌለው ነጻ ፕሬስ የሌለው የነጻ ውደባ የሌለው የነጻ እምነት እንዳያምን አድርጎ አገሩን ትቶ ወደ ሞት ወደ ደዘርት ወደ ውቅያኖስ የሚጠፋ ያለው ወጣት አለም የማቀው የቀን ምስጢር ነው። ስለዚህ እኛ በዚህ ቀን በመላ ዓለም ተሰባስበን ቅሬታችንና ይህ ስርዓት መወገዝ እንዳለበት የሚል ነው ዋናው ዓላማው። ንስረዲን አህመድ አሊ ይባላለሁ። የቀይ ባህር አፋር እርዳታ ድርጅት ሊቀመንበር ነኝ። ዋናው ዓላማው በጄኔቫ ላይ የሚቀርበው የሰባተኛው ሪፖርት በሰብአዊ መብት መሰረት ደገፋቸው ለመግለጽ፣ በስርአቱ ላይ ማዕቀቦችን እንዲጠነክሩ፣ ስርአቱ እንዲቀየር ማህበረሰብ ዓለም እንዲያግዘን እንፈልጋለን።

የኤርትራ ተቃዋሚዎች ምክር ቤት የስራ አስፈጻሚ አባልና ከሰልፉ አስተባባሪዎች አንዱ የሆኑት አቶ ክፍለ ዮሐንስ ወልደ ጊዮርጊስ ስለ ሰልፉ አላማ ጠይቀናቸው ተከታይን ብለውናል። እንግዲህ ኤርትራ በሀገራችን ያለው ጨቋኝ ስርዓት አለ። የሰብአዊ መብት አይከበርም። የዴሞክራሲ መብቶች አይከበሩም። በሀገሪቱ ውስጥ መኖር አልተቻለም። የኤርትራ ወጣቶች በየጊዜው በከፍተኛ ቁጥር ወደ ስደት እያመሩ ነው። ይሄንን ችግር ለመቃወም እና የዓለም ህብረተሰብ በስርዓቱን እንዲኮንን የኤርትራን ህዝብ ደግሞ ትግል እንዲደግፍ ጥሪ ለማቅረብ ነው። ሰልፈኞቹ የተባበሩት መንግስታት በኤርትራ ላይ ያጠናቀረውን የሰብአዊ መብት ጥሰት ሪፖርት የሚደግፉ መሆናቸውንና በአቶ ኢሳያስ ላይ ጠንከር ያለ እርምጃ እንዲወሰድ የሚጠይቅ ጽሑፍ ለአውሮፓ ህብረትና ለአፍሪካ ህብረት ሰጥቷል። ጥያቄያቸውን የተቀበሉት የአውሮፓ ህብረት ተወካይ ስሜታችሁን ተገንዝበናል፣ ጥያቄያችሁን ወደሚመለከተው አካል እናቀርባለን ብለዋል። ተመሳሳይ ዓላማ ያለውና ከ30 ሺህ ህዝብ በላይ የተሳተፈበት ሰላማዊ ሰልፍ በአሳይታና ብራህለ በሚገኙ የቀይ ባህር አፋሮች የስደተኞች ካምፖች መካሄዱን ለማወቅ ተችሏል። ለዶቸቨለ ራዲዮ ለተጠናቀረው ዘገባ ዮሐንስ ገብረ እግዚአብሔር ነኝ። Kein Addis, aber warm.